ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክቡራን አድማጮች እንደምን አመሻችሁ። ባለፉት ቀናት የጠበቀን የታደገንና ያስተማርን እግዚአብሔር አምላካችን ዛሬንም ደግሞ ተጠንቅቆልን ኖ በቃሉ ማዕድ ዙሪያ ሰብስቦናል። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን እንመለከታለን። ድንቅ የሆነውን ጌታችንን እያሞጋገስን እስከ መጨረሻው ሰዓት ታምራቱን ሥራውንም ሁሉ እየተመለከትን በጌታ መንፈስ ቅዱስ አስተማሪነት አብረን እንቆያለን። እንዲህ እያን እስቲ እናሞጋግሰው። I got to say my ማሬ ስላገለገለችን ቀሪዋን የአገልግሎቷን ዘመን እግዚአብሔር ይባርክ እያልን ወደ ዕለቱ ጸሎታችን እናልፋለን። አቤቱ ቅዱስና ዘላለማዊ ሁሉን ቻይ የሆንክ ጌታ እግዚአብሔር ሆይ ዛሬም ደግሞ ጉልበትንና ዕቅምን እሰጥህን ጤናን እሰጥህን በፊት እንድንቀመጥ ከአንተም አድ እግዚአብሔር ሆይ ለመመገብ ደግሞ እንድንቀርብ የረዳህን አንተነ በዚህን ሰዓት ሥጋቸውን ለማስደሰት ኃላፊውን ነገር መርጠው በየስፍራው የተቀመጡ በየስፍራውም የወደቁ ብዙ ሰዎች አሉ። አቤቱ ጌታዬና አምላኬ እግሮቻችንን ለሞት አሳልፈ ስላልሰጠ እነሆ እግዚአብሔር አባታችንና አምላካችን ሆይ እኛን ደካሞቹን ሰው የናቀንን መርጠህ ደግሞ በቤትህ እንድንቆም ከቅዱሳን ጉባኤ ስለ ደመርከንና ስለጨመርከን እናመሰግንሃለን። በዚህች ምሽት ደግሞ እግዚአብሔር አምላካችን ሆይ ከወትሮ በበለጠ ሁኔታ ድንቅ ሥራህን ማየት እንድንችል፣ የመንግሥትን ታላቅነት እግዚአብሔሮ የምንረዳበትን ልቦና በውስጣችን እንድትፈጥርልን እንለምንሃለን። ጌታዬና አምላኬ ሆይ እኔ ምንም ነገር የለኝም፣ ለወገኖቼ የማካፍለው ምንም ነገር የለኝም። ይህ ቃልህ ግን እኔንም ወገኖች የአድማጮቼን ወንድም ያለማየውንም እንዲሠራን በዚህን ሰዓት አስተማሪውን መንፈስ ቅዱስ ልከ እንድትናገረን እንለምንሃለን። ድካማችንን ሁሉ እርሳ። በጌታ በኢየሱስ ክርስቶስ ባከበርከው በአንድ ልጄ ስም አሜን። አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከምዕራፍ አሥራ አራት እግዚአብሔር ለእስራኤል ልጆች ትእዛዝን ስለ መስጠቱ ፈርዖንም በሠራዊቱ አማካኝነት ይከታተላቸው እንደ ጀመረና እስራኤላውያን ግን በተፈጠረው ሁኔታ ስለ መከፋታቸውና ስለ ማጉረምረማቸው የደመናውንም አምድ በተንቀሳቀሰ ጊዜ እስራኤላውያን በቀይ ባሕር አቋርጦ ስለ ማለፋቸው እንዲሁም ግብፃውያን የእስራኤልን ልጆች ተከትለው ወደ ባሕሩ እንደ ገቡ ባሕሩም እንደ ተከደነባቸው በመጨረሻ ላይ ዘርዘር አድርገን መመልከታችን የሚታወስ ነው። ዛሬ ደግሞ ጌታ መንፈስ ቅዱስ የሚያስተምረንን ከምዕራፍ አስራ አምስት አብረን እንመለከታለንና መጽሐፍ ቅዱሶቻችሁ እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ አስራ አምስትን የተመልከቱ ክቡራን አድማጮች። ሙሴና የእስራኤል ልጆች ስለ ተዋጁ መዝሙር መዘመራቸውን፣ ሕዝቡ የሚጠጡት ውኃ በማጣታቸው ማጉረምረማቸውን፣ በማራ ስለ ነበረው መራራ ውኃ እንዲሁም ስለ ኤሊም ጒድጓድ በዚህ ምዕራፍ ውስጥ አንድ በአንድ እንመለከታለን። የእስራኤላውያን የመዋጀት መዝሙር የሚያወሳው ከቁጥር አንድ እስከ ሦስት ያለው ነው። የእስራኤል ልጆች የቀይ ባሕርን በደኅና እንደ ተሻገሩ በኅብረት ሆነው ዘመሩ። በዚያም ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሎአልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባሕሩ ጣለ። ጒልበቴ የዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነውም አለው፣ የአባቴ አምላክ ነው ከፍ ከፍም አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው ይላል። ሕዝቡ አሁን የሚዘምረው በከፍተኛ ስሜት ነው። ከጥቂት ሰዓታት በፊት ግን ከኤርትራ ባሕር ወዲህ ሆነው ሲጮውና ሲያጉረመርሙ፣ ሲያለክሱ፣ ሲጨነቁም ነበረ። ወደ ግብፅም ለመመለስ በመመኘት በግብፅ የመቃብር ስፍራ የሌለ ይመስል በዚህ ምድረ በዳ እንድንሞት ስለ ምን አመጣን ሲሉ በሙሴ ላይ አጉረምርመው ነበረ። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 እንዲህ ተብሎ ተጽፏል፣ ይህም ሁሉ እንደ ምሳሌ የሆነባቸው እኛንም የዘመናት መጨረሻ የደረሰብንን ሊገሥጸን ተጻፈ ይላል። እግዚአብሔር ይህን እስራኤላውያን የገጠማቸውን ሁኔታ በመጠቀም ለእኛ በጣም አስፈላጊ የሆኑ እውነቶችን ያስተምረናል። ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባሕር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባሕር ተጠመቁ ይላል አንደኛ ቆሮንቶስ ምዕራፍ 10 ከቁጥር አንድ እስከ ሁለት የእስራኤል ልጆች በሙሴ እንዴት ተጠመቁ? የሚል ጥያቄ ሊነሳ ይችላል። በዚህ ስፍራ እንደምንመለከተው በውሃ እንዳልተጠመቁ ግልጽ ነው። ምክንያቱም ባሕሩን በደረቅ ምድር ተሻግረዋልና አንድም የውሃ ጠብታ አልነካቸውም። ይልቁንም በውሃ ውስጥ የሰጠሙት ግብፃውያን ናቸው። ይህ እንደዚህ ከሆነ ሐዋርያው አባቶቻችን በደመናና በባሕር ተጠመቁ ሲል ምን ማለቱ ነው? የሚል ጥያቄ ቢነሳ አግባብነት ያለው ነው። የዚህ ትርጉም እነርሱ ለእግዚአብሔር የተለዩ መሆናቸው ነው። በልማድ እንደምናውቀው ጥምቀት የውሃ ጥምቀት ነው። ያ አስፈላጊ እንደሆነ አምናለሁ። የእውነተኛው ጥምቀት ማለትም በመንፈስ ቅዱስ የመጠመቃችን ምልክት የክርስቶስ መሆናችንና በእርሱ ውስጥ የመሆናችን ምልክት ነው። እስራኤላውያን ይህንን ጥምቀት ያገኙት እንዴት ነበረ? የቀይ ባሕርን ከመሻገራቸው በፊት በሙሴ ላይ ሲያጉረመርሙ ነበረ ከተሻገሩ በኋላ ግን ከሙሴ ጋር ሆነው ነሆ በደስታ ዘመሩ ከሙሴ ጋር መሆናቸውን ማስታወቁ በእርሱ በኩል መዳናቸውን አገኙ ቁጥር ዘጠኝን የተመልከቱ በደረቅ ምድር እንደሚያልፉ በኤርትራ ባሕር በእምነት ተሻገሩ የግብፅ ሰዎች ግን ሲሞክሩ ተዋጡ ይላል እስራኤላውያን ባሕሩን የተሻገሩት በእምነት ነበረ። የማን እምነት ነበር? የእስራኤል ልጆች እምነት እንዳልነበረ ግልጽ ነው። ምክንያቱም ባሕሩን እስኪሻገሩ ድረስ ምንም አይነት እምነት አልነበራቸውም። ያጉረመርሙ፣ ይጨነቁ፣ ይከፉ ነበረ። ነገር ግን ከሙሴ ጋር የተለዩ ሆኑ። እምነቱ የሙሴ ነበር። ሙሴ ነበር ባሕሩን የመታው በተከፈለው ባሕር ውስጥ ሕዝቡን እየመራ የሄደው ሙሴ ነው። ባሕሩን ተሻግረው ከባሕሩ ማዶ ሲደርሱ መዝሙሩን በመምራት ያዘመረው ሙሴ ነበረ። ሕዝቡ አሁን የእግዚአብሔርን ማዳን አየ፣ ከሙሴ ጋርም ተሰለፉ፣ ተለዩም፣ ከእርሱም ጋር ተጠመቁ። ወገኖቼ ሆይ ይህ በኢየሱስ ክርስቶስ በምታምኑበት ጊዜ የሚሆን ወይም የሚከሰት ነገር ነው። እርሱ ብቻ ነው ከኃጢአት እስራትና ባርነት ነፃ ሊያወጣን የሚችል። ነፃ ካወጣንም በኋላ እንደ ቀይ ባሕር ያለ ፈተና እንኳን ቢያጋጥመን በውስጡ እንድናልፍ ታምራቱን እያደረገ ይመራናል። መዋጀቱም ማዳኑም፣ ሆነ ማንጻቱ ሁሉም የእግዚአብሔር ሥራ ነው። ስለዚህ ከእርሱ ጋር እንተባበራለን። በክርስቶስ ውስጥ ተጠምቀናል። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 እንዲህ የሚል ቃል ተጽፎ እናገኛለን። አይሁድ ብንሆን፣ የግሪክ ሰዎችም ብንሆን፣ ባሪያዎችም ብንሆን፣ ጨዋዎችም ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። ከኢየሱስ ክርስቶስ ጋር እንድንገናኝና ከእርሱም ጋር አንድነት እንዲኖረን ያደረገው መንፈስ ቅዱስ ነው። ከኢየሱስ ክርስቶስ ጋር ኅብረት መፍጠር እጅግ በጣም የሚያስደንቅ ነገር ነው። በአንድ ወቅት አንድ ሰው አንዲትን ክርስቲያን እህት ስለ ደህንነቱ እርግጠኝነት ሲነግራት ማንም ከእርሱ እጅ ሊወስድሽ አይችልም፣ በጣቱ ላይ እንኳን ልትተኚ ትችያለሽ በማለት ሲናገራት እርሷም መልሳ በፍጹም በጣቱ ላይ አልተኛም፣ እኔ ራሴ የእርሱ ጣት ነኝና ስትል መለሰችለት። ይህ እውነት ነው። እኛ የክርስቶስ የአካል ክፍሎች ነን፣ የእግዚአብሔር መንፈስ ከእርሱ ጋር እንድንገናኝ አድርጎናልና። በክርስቶስ ያገኘነው የኀጢአት ይቅርታ እንዴት መልካም መሰላችሁ! ለእስራኤል ልጆች የሆነው ለእኛም ምሳሌ ነው። የእኛ መዳን የሚፈጸመው በኢየሱስ ክርስቶስ አዳኝነት ስናምን ነው። እስራኤላውያን ነፃ ከመውጣታቸውና የድል መዝሙር ከሙሴ ጋር ከመዘመራቸው በፊት ያዘን እንጉርጉሮ ያንጎራጉሩ ነበረ። ያለቅሱ ይጨነቁ ነበረ። ቀይ ባሕርን ከመሻገራቸው በፊት ያዘን እንጉርጉሯቸውን ከፍና ረዘም አድርገው በመደጋገም ያዜሙ ነበረ። በምድረ በዳም ይጓዙ በነበረበት ጊዜ ያንኑ የእንጉርጉሮ ዜማ ልማዳቸው ሆኖ ያዜሙ ነበረ። አሁን ግን ወገኖች ነገር ሁሉ ተቀይሮ ቀይ ባህርን ከተሻገሩ በኋላ በታላቅ ስሜት ነፃ የመውጣታቸውን መዝሙር ዘመሩ ይህ መዝሙር በመጽሐፍ መሳፍንት የተጠቀሰውን የዲቦራንና የባርቅን መዝሙር ይመስላል በመጽሐፍ ቅዱስ ውስጥ ብዙ መዝሙሮች አሉ ዳዊት ብዙ መዝሙሮችን ደርሶ እንደ ዘመረ በመዝሙረ ዳዊት ውስጥ ተጽፎ እናገኛለን መዝሙሮቹም ታላላቅ መልእክት ያላቸው ናቸው ምንም እንኳን ስለ ሰቆቃና ስለ ሐዘን የሚያወሱ ቢሆኑም። ነቢዩ ኤርምያስም መዝሙሮች ነበሩት። ሌሎችም ነቢያቶች በብሉይ ኪዳን ውስጥ መዝሙሮች እንደ ነበሯቸው ተጠቅሶ እናገኛለን። በአዲስ ኪዳንም ብዙ መዝሙሮች አሉ። ሐኪሙ ሉቃስ ብዙዎቹን መዝግቧቸዋል። ልጅ እንደምትወልድ የሚያበስራት መልእክት በመጣላት ጊዜ ኤልሳቤጥ የዘመረችው መዝሙርና ማርያም ኢየሱስ ክርስቶስን እንደምትወልድ ካወቀች በኋላ የዘመረችው መዝሙር በሉቃስ ወንጌል ውስጥ ተጽፎ እናገኛለን። ከኢየሱስ ክርስቶስ ልደት ጋር የተያያዙ ሌሎች መዝሙሮችም አሉ። በመጨረሻም በዮሐንስ ራእይ መጽሐፍ በመንግሥተ ሰማይ ቅዱሳን በእግዚአብሔር ዙፋን ፊት ተሰብስበው አዲስ መዝሙር እንደሚዘምሩ ይነግረናል። በዚያን ጊዜ መዘመር የማይችሉ ሁሉ ይዘምራሉ። በአዲስ አካልና በአዲስ ድምፅ አዲሱን ዜማ እንዘምራለን። ዛሬ ስለ ሰላም በሚደረግ በማናቸውም ንግግር ላይ ይህንን የሙሴን መዝሙር ማንበቡ ጠቃሚ ነው። እግዚአብሔር የጦርነት ጌታ መሆኑንም ይነግረናል። በዮሐንስ ራእይ ምዕራፍ ዐሥራ ዘጠኝ እንደምናነበው ጌታ ኢየሱስ በምድር ላይ እንደሚገለጥና የረከሰውን ነገር ሁሉ እንደሚያስወግድ ተጽፏል። ያንን እስኪያደርግ ድረስ ግን ለምድር ፈጽሞ ሰላም የላት። በማቴዎስ ወንጌል ምዕራፍ 10 ቁጥር 34 በማቴዎስ ወንጌል ምዕራፍ 10 ቁጥር 34 ጌታ ኢየሱስ እንዲህ ብሏል በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሴፍን እንጂ ሰላምን ለማምጣት አልመጣውም ሲል ይናገራል እነዚህ ቃላት የተነገሩት ጌታ ኢየሱስ ወደዚህች ምድር ለመጀመሪያ ጊዜ ስለ መምጣቱ ነው ዳግም ወደ ምድር በሚመጣበት ጊዜ ግን ሰላምን ከሴፍ ጋር ይዞ ይመጣል በሴፉም የረከሰውን ሁሉ ከምድር ላይ ያስወግዳል የሙሴና የእስራኤላውያን መዝሙር ቀይ ባሕርን በተሻገሩበት ጊዜ የነበራቸውን አስደናቂ ልምምድ የሚያሳስብ ነው። መዝሙራቸው እግዚአብሔር ምን እንዳደረገላቸው ያዩበትና ታሪኩንም የሚተርኩበት መዝሙር ነው። ይህንን ታሪካዊ ድርጊት ፈጥነው ሊረሱት አይችሉም። ነገር ግን ልዩ የሆነውን ይህን ልምምድ እንዲያስታውሳቸው መዝሙሩ ይረዳቸዋል። ከቁጥር አራት እስከ ስድስት ያለውን ደግሞ አለፍ ብለን እንመልከት። የፈርዖንን ሰረገሎች ሰራዊቱንም በባሕር ጣላቸው። የተመረጡት ሦስተኞች በኤርትራ ባሕር ሰጠሙ። ቀላትም ከደኗቸው ወደ ባሕር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኚህ በኃይል ከበረ፣ አቤቱ ቀኚህ ጠላቱን አደቀቀ ይላል። እስራኤላውያን ነፃ የሚወጡበትን ቀን በማክበር ላይ ይገኛሉ። ግብፅና ግብፃውያን ለእነርሱ እንደ ዓለም እንደ ባርነትና እንደ ተስፋ ማጣት ይቈጥራሉ። አሁን ከዚህ ሁሉ ነፃ ወጥተዋል። የዝማሪያቸው ማዕከላዊ ሐሳብ ይህ ነው። እስራኤላውያን ጣዖትን ከሚያመልክ ኅብረተሰብ እንደ ወጡ እናስታውሳለን። እያንዳንዱ መክሰፍት ያነጣጠረው በግብፃውያን ጣዖታት ላይ ነበር። አሁን እስራኤላውያን ስለ ግብፃውያን አማልክት ያላቸው አመለካከት ምን አይነት ነው? የሚል ጥያቄ ሊመጣ ይችላል። እስቲ ቁጥር አስራ አንድን እኒ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምዝጋና የተፈራ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው ይላል። እግዚአብሔር ሕዝቡን ስለ እርሱ ማንነት ታላቅ ትምህርት አስተምሯቸዋል። ቀኝህን ዘረጋ ምድርም ዋጠቻቸው በቸርነት የተበዥሃቸውን ሕዝብህን መራ በኀይልህ ወደ ቅዱስ ማደሪያ አገባሃቸው ይላል ቁጥር አሥራ ሁለትና አሥራ ሦስት እስራኤል ነጻ የወጣ ሕዝብ ነው የሕዝቡ ነጻ መውጣት መጀመሪያ ሊሆን ይገባል ዛሬም ቢሆን ይህም በጣም አስፈላጊ ነገር ነው እግዚአብሔር በጌታችን በኢየሱስ ክርስቶስ የመስቀል ሥራ የተገኘውን ደህንነት ሳንቀበልና ነጻም ሳንወጣ ለእርሱ ምንም ነገር እንድናደርግ አይፈልግም። እርሱ ከእኛ ምንም ነገር አይፈልግም። ዓለም ምንም እንዲያደርግላት አይፈልግም። እንዲህና እንዲህ ካደረጋችሁልኝ ከእናንተ ጋር ጥሩ ኅብረት ይኖረኛል ብሎ አንድም ቀን አንድም ጊዜ ለአንዲት ሰኮንድ እንኳን ተናግሮም አያውቅም። እርሱ ከዓለም ምንም ነገር አይፈልግምና። ነገር ግን እግዚአብሔር ለጠፋችው ዓለም እንዲህ ይላል፣ ስለ እናንተ ሲል በመስቀል ላይ ለሞተው ልጄ ያላችሁ ምላሽ ምንድን ነው ይላል። እስቲ እንደ ገና ቁጥር አሥራ ሦስትን እናንብበው በቸርነትህ የተበዥሃቸውን ሕዝብህን መራ በኀይልህ ወደ ቅዱስ ማደሪያ ምን አደረግካቸው ይላል አገባሃቸው ይላል ሕዝቡ በእግዚአብሔር ሐሳብ ተስፋ በገባላቸው ምድር ውስጥ እንዳሉ ይቈጠራሉ ምክንያቱም ወደዚያ እንደሚያደርሳቸው ፈቃዱ ነውና እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሣል የፈርዖን ፈረሶች ከሰረገሎቹ ከፈረሰኞቹም ጋር ወደ ባሕር ገቡ እግዚአብሔርም የባሕሩን ውሆች መለሰባቸው። የእስራኤል ልጆች ግን በባሕሩ መካከል በየብስ ምን አደረጉ ይላል ሄዱ ይላል። ቁጥር 18ና 19 ይመለከቷል። በዚህ ስፍራ ሙሴ ከተወለደ ጊዜ ጀምሮ ስሟ ተጠቅሶ የማያውቀው የሙሴንና የአሮንን እህት ማርያም ተጠቅሳ በዚህ ክፍል ውስጥ እናገኛታለን። የአሮን እህት ነቢይቱ ማርያምም ከበሮ በእጇ ወሰደች ሴቶችም ሁሉ በከበሮና በዘፈን በኋላዋ ወጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሎአልና ለእግዚአብሔር ዘምሩ ፈረሱንና ፈረሰኛውን በባሕር ጣለ ይላል። ይህ የመዝሙሩ ማለትም እግዚአብሔር ነጻ ስላወጣቸው ሕዝቡ ምስጋናና ክብርን ለእግዚአብሔር የሰጡበት የዝማሪያቸው ማጠቃለያ ነው። ቁጥር 2 ያና 1ን ይመለከቷል። በቁጥር ሃያ ሁለት ደግሞ እስራኤላውያን የሚጠጡት ውሃ በማጣታቸው ስለ ማጉረምረማቸው የሚያወሳውን ክፍል እንመለከታለን። የእስራኤል ሕዝብ ባሕሩን ተሻግሯል። እጅግ የሚያስደስት የዝማሬና የምስጋና ጊዜ፣ ከሙሴ ጋር የነበራቸው ነፃ የወጡ ሕዝቦች ናቸው። ከአሁን በኋላ በመንገዳቸው ከማንኛውም ችግሮቻቸው ነፃ ወጥተዋል ብላችሁ ታስቡ ወይንም ትገምቱ ይሆናል። ነገር ግን ወገኖቼ ሦስት ቀን ያክል እንኳ በምድረ በዳ ከተጓዙ በኋላ ተጠሙ፣ ችግር አጋጠማቸው። እንዲህ ይላል። ሙሴም እስራኤልን ከኤርትራ ባሕር አስጓዘ፣ ወደ ሱርም ምድረ በዳ ወጡ። በምድረ በዳም ሦስት ቀን ሄዱ፣ ውሃም አላገኙም ይላል። ግብፅ ውሃ እንደ ልብ የሚገኝባት አገር ነበረች። የእስራኤል ሕዝብ ቀይ ባሕርን ከተሻገሩ በኋላ ግን እጅግ የተለየ ሁኔታ ገጠማቸው። በዚያ ምድረ በዳ ውኃ የለም። በግብፅ የነበሩት የውሃ ማጠራቀሚያ ገንዳዎችና ከተራራ ላይ የሚወርዱ ፏፏቴዎች አሁን እነሱ ባሉበት በዚህ በምድረ በዳ የሉም። ይህ ሁኔታ አንድ ዳግም የተወለደ ክርስቲያን ሕይወትን ሊያሳየን ይችላል። ደህንነትን ካገኘ በኋላ ባለማዊ ነገር ሊረካ አይችልም። አንድ ክርስቲያን ወዲያውኑ ደህንነትን እንዳገኘ የነፍስ ጥማት የሚያጋጥምበት ጊዜ አለ። ይህንን ወቅት ጳውሎስ በፊልጵስዩስ ምዕራፍ ሦስት ቁጥር ሰባት እንደሚከተለው ገልጾታል። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጒዳት ቈጥሬዋለው አለ። በመቀጠልም በፊልጵስዩስ ምዕራፍ ሦስት ቁጥር ዐሥር ስለ ምኞቱና ስለ ጥማቱ ሲናገር እንዲህ ይላል እርሱንና የትንሣኤውን ኀይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ሊደርስ ቢሆንልኝ በሞቱ እንድ መስለው እንሆናለሁ አለ። እመኛለሁ አለ። ይህ አንድ በጌታ የዳነ ሰው ሊኖረው የሚገባ የሕይወት ልምምድ ነው። ወገኖቼ፣ ከደህንነት በኋላ ሁልጊዜ አስተውሉ። ከደህንነት በኋላ ዓለምን እትተን፣ ዝባዝንኪዋን እትተን ወደ ጌታ ኢየሱስ ክርስቶስ መጥተን አዎ የእርሱን አዳኝነትና ጌትነት ከተቀበልን በኋላ ሁልጊዜ የምድረ በዳኑ ጉዞ የመሰለ ሁኔታ ያጋጥመናል። መጠማትም አለ። ነገር ግን ጥማታችንን የግብፅ ውኃ ሊያረካልን አይችልም። ዓለም ልታረካልን አትችልም። የሕይወት ውኃ ለመጠጣት እንመኛለን፣ ነገር ግን ወዴት እንደሚገኝ አናውቅ ይሆናል። በመጽሐፍ ቅዱሳችን ውስጥ በዮሐንስ ወንጌል ምዕራፍ 7 ቁጥር 37 ጌታ ኢየሱስ ስለ ሕይወት ውኃ የተናገረውን እናገኛለን። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውኃ ወንዝ ከወዱ ይፈልቃል ብሎ ጮኸ። ይህ ምንኛ የሚያስደስት ወገኖቼ፣ ታላቅ ነገር ነው። የእስራኤል ሕዝብ ተጠምተው ውኃ አላገኙም ነበረ። አሁን ግን ጥማታቸውን የሚያረካ አዲስ ልምምድ ሊለማመዱ ነው። ከቁጥር 23 እስከ 26 ያለውን ስፍራ ተመልከቱ። ወደ ማራም በመጡ ጊዜ የማራ ውኃ መራራ ነበረና ሊጠጡ አልቻሉም። ስለዚህ የዚያ ስፍራ ስም ማራ ተብሎ ተጠራ። ሕዝቡም ምን እንጠጣለን ብለው በሙሴ ላይ አንጐራጐሩ። ሙሴም ወደ እግዚአብሔር ጮኸ፣ እግዚአብሔርም እንጨትን አሳየው በውኃውም ላይ ጣለው፣ ውኃውም ጣፈጠ። በዚያም ሥርዓትንና ፍርድን አደረገላቸው፣ በዚያም እፈተናቸው። እርሱም አንተ የአምላክን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ሥርዓቱንም ሁሉ ብትጠብቅ፣ ግብፃውያን ላይ ያመጣሁትን በሽታ አላደርስብህም። እኔ ፈዋሽ እግዚአብሔር ነኝና አለ ይላል። ባህሩን ከተሻገሩ በኋላ የገጠማቸው ሁለተኛ ልምምድ ማራ የተባለው መራራ ውሃ ነበረ። ሦስት ቀን ከተጓዙ በኋላ በምድረ በዳ ተጠምተዋል። ወደ አንድ ውሃ ወዳለበት ቦታ ሲደርሱ ውሃው ደግሞ መራራና ለመጠጣት የማይቻል ሆነባቸው። እዚህ ላይ ወገኖቼ አንድ ነገር ልብ ንበል። እነዚህ ሰዎች ነፃ የወጡ ሰዎች ናቸው። ነገር ግን እግዚአብሔር በሚመራቸው መንገድ ላይ መራራ ውሃ አጋጠማቸው። ይህ እንዲሆን ግን እግዚአብሔር ፈቃዱ ነበረ። በክርስትና ሕይወታችን ልምምድ ውስጥ ምክንያቱን ወዲያው ባንረዳውም እንደ ማራ የመሰለ መራራ ነገር በኑሮአችን፣ በሥራችን፣ በየትኛውም ስፍራ በሕይወታችን ውስጥ ሊያጋጥመን ይችላል። እንደዚህ ያለ መራራ ነገር በክርስቲያን ሕይወት ውስጥ በሚያጋጥምበት ጊዜ ብዙዎችን በጥያቄ ውስጥ ይከታቸዋል። እግዚአብሔርን አመንኩ፣ እነሆ ምን ነው የፈተና መጣብኝ። ዘገየን ተመልከቱ ታምሩን ተመልከቱ። ጥላውንን ተመልከቱ። በፍቃዱን ተመልከቱ። እነሱ ክርስቲያን አይደሉም፣ ግን ደልቷቸው እንደፈለጉ ይወጣሉ፣ ይዘፍናሉ፣ ይቦርቃሉ፣ ይሰክራሉ፣ ይደንሳሉ። እኔ ግን አምላኬን ካመንኩ ጊዜ ጀምሮ ፈተና ይበዛብኛል፣ ፈተናም ይፈራረቅብኛል። ምነው እግዚአብሔሮ የአንተ በስፍራው የለህምን? አሕዛቦች እንኳን ተሳለቁብኝ፣ ሳቁብኝ፣ የአንተ አምላክ ወዴት ነው አሉኝ። እግዚአብሔሮ ምነው አትሰማኝምን የምንልበት ጊዜ አለ። እግዚአብሔር ለምን ይህን ነገር እንደሚያጋጥመን ይፈቅዳል ብለውም የሚጠይቁ ብዙ ሰዎች አሉ። ትክክለኛ ምክንያቱን ለመናገር ወገኖቼ፣ ያስቸግራል። ነገር ግን እግዚአብሔር ነገር ለቅጣት እንደማያመጣው እርግጠኛ መሆን መቻል አለብኝ። አዎ ይህ አይነት የመረረ ነገር ይህ ዐይነት የከፋ ነገር በሕይወታችን ላይ በሚመጣበት ጊዜ እግዚአብሔር እኛን ለመቅጣት እንደማያመጣው እርግጠኞች መሆን መቻል አለብን። ሊያስተምራቸውና ለሌላ ታላቅ ሁኔታ ሊያዘጋጃቸው ያንን ሁኔታ እግዚአብሔር ይጠቀምበታል። ጌታ ኢየሱስ በዓለም ሳላችሁ መከራ አለባችሁ ሲል ተናግሮናል። ሐዋርያው ጳውሎስም እንዲህ ሲል ተናግሯል። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እንዴት ደስ የሚል ቃል ነው! ውድ እንዲሁም ወገኖቼ በሕይወታችን ውስጥ ብዙ ተስፋ የሚያስቆርጡና የሚያሳዝኑ ገጠመኞች አሉ። እቅዶቻችሁ ሁሉ እንዳልነበሩ ሊቀየሩና ያላሰባችኋቸው ፈተናዎች ሊያጋጥሟችሁ ይችላሉ። እያንዳንዳችን የራሳችን የሆነ ማራ ያጋጥመናል። ልናልፋቸው አንችልም። ዞር ብለን በሌላ መንገድም ልናመልጥ አንችልም። ነገር ግን እግዚአብሔር እነዛን ሁኔታዎች ለበጎ አድርጎ ሊቀይራቸው ምንጊዜም በስፍራው አለ። አንናወጥ፣ ስፍራችንን አንልቀቅ፣ አናጒረምርም። እስራኤላውያንን የገጠማቸውን መራራ ውኃ ጣፋጭ ያደረገው ነገር ምንድር ነው? ሙሴ እንጨት በውኃው ላይ እንደ ጣለና ውኃውም እንደ ጣፈጠ ተናግሮናል። ኦሪት ዘዳግም ምዕራፍ 21 ቁጥር 23 እንዲህ ይላል፣ በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው ይላል። እንዲሁም በገላትያ ምዕራፍ 3 ቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ኢየሱስ ክርስቶስ በመስቀል ላይ በመሞቱ ሕይወታችንን እጣፋጭ አደረገው። ስለ እያንዳንዱ ሲል የሞትን ጽዋ ቀመሰ፣ በሞቱም ድልን አስገኘ። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 እንዲህ ስል ጽፏል ሞት ሆይ፣ መውጊያ የት አለ? ሲኦል ሆይ፣ ድል መንሳት የት አለ? የሞት መውጊያ ኀጢአት ነው። የኀጢአትም ኀይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድን መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። መራራውን ሕይወት ጣፋጭ የሚያደርገው በመስቀል ላይ የሞተልን ኢየሱስ ክርስቶስ ብቻ ነው ወገኖቼ፣ ቁጥር 27ን ተመልከቱ። እነርሱም ወደ ኤሊም መጡ። በዚያም አሥራ ሁለት የውሃ ምንጮችና ሰባ የዘንባባ ዛፎች ነበሩባት። በዚያም በውሃ አጠገብ ሰፈሩ ይላል። ኤሊም የተትረፈረፈ በረከትና ፍሬያማነት የሚገኝበት ቦታ ነው። ሳባ የዘንባባ ዛፎችና አስራ ሁለት የውሃ ጉድጓዶች ነበሩባት። ከመራራው የማራ ውሃ በኋላ እግዚአብሔር ሕዝቡን ወደ ኤሊም አመጣቸው። ልክሶ ማታ ይመጣል፣ ነገር ግን ጠዋት ደስታ ይሆናል ይላል ስምዖን ጴጥሮስ በእስር ቤቱ ውስጠኛ ክፍል ታስሮ ነበረ። ነገር ግን የእግዚአብሔር መልአክ የተዘጋውን ጠንካራ በር ከፈተው። ጳውሎስና ሲላስ ብዙ ከተደበደቡ በኋላ ወደ ስር ተጥለው ነበረ። በኩለ ሌሊትም በመዝሙር እግዚአብሔርን ሲያመሰግኑ የምድር መናወጦ ሆኖ ከእስር ተፈቱ። በክርስትና ጉዞ ላሉ ሁሉ ማራ እንደሚያጋጥማቸው ሁሉ እንደ ኤሊም ያለ የበረከት ስፍራም ያጋጥማቸዋል። ይህን ልምምድ ዮሴፍ ኤልያስ፣ ሙሴ፣ ዳዊትና የመሳሰሉት ሁሉ አልፎበታል። ከማራ በኋላ ወገኖቼ ኤሊም አለ። ከደመና በኋላ ፀሐይ አለ። ከጨለማ በኋላ ብርሃን አለ። ከእያንዳንዱ ፈተና በስተጀርባ ምንጊዜም ድል አለ። በእስራኤላውያን ሕይወት ውስጥ የደረሰው ሁሉ ለትምህርታችን ተጽፏል። እግዚአብሔር እየተመሰገነ በዚህ ሁሉ እንጽናና፣ እግዚአብሔር ደግሞ ይደግፈናልና። እግዚአብሔር ይባርካችሁ። That I don't even know.